የአፍሪካ የፋይናንስ ቴክኖሎጂ ጉባኤ አፍሪካ ፌንቴክ ሰሜት በየዓመቱ ሚያዝያ ላይ በዩናይትድ ስቴትስ ዋሽንግተን ዲሲ፣ ህዳር ላይ ደግሞ በተመረጠ አንድ የአፍሪካ ከተማ ውስጥ የሚደረግ ፋይናንስ ተኮር የቴክኖሎጂ ድርጅቶችና ከዘርፉ ጋር ተያዥ ሚና ያላቸው አካላት የሚመክሩበት መድረክ ነው። ለዘንድሮ ጉባኤ የተመረጠችው ከተማ የኢትዮጵያ መዲና አዲስ አበባ ሆናለች። ከሁለት መቶ በላይ ባለሀብቶች የቴክኖሎጂና የፋይናንስ ዘርፍ ወጣኔዎችና የመንግስት ባለስልጣናት የሚገናኙበት ይሄ ጉባኤ ለኢትዮጵያና ኢትዮጵያውያን ምን እርባን አለው? ለዛሬ እንግዲህ ያደረግኳቸው የጉባኤው ሁለተኛ አስተባባሪ የአይቤክስ ፍሮንቲየር የኢንቨስትመንት አማካሪ ድርጅት መስራችም ናቸው፣ አቶ ዘካሪያ ሳምሳሉ ይህን ጥያቄ በመመለስ ይጀምራሉ። ተያዥ ሀሳቦችንም አከታተለን እንመዛለን። እምት ባለን ጉባኤ ላይ ወደ ሀያ ሚሊዮን የአሜሪካን ዶላር ኢንቨስትመንት የአፍሪካ ፊንቴክ ከምፓኒዎች እንዲያገኙ አድርገናል። እዚህ አሁን ወደ ኢትዮጵያ ሲመጣ የኢትዮጵያ ጀማሪ ስታርታፖች ወይም ከምፓኒዎች ሌላ ከተማ ላይ ሄደው ተወዳድረው ወይም ደግሞ ያላቸውን አገልግሎትና ፕሮዳክት አሳይተው ከሌሎች የአፍሪካ አጋሮቻቸው ጋር ለመወዳደር አቅሙም ጉዞም ከባድ ሊሆን ይችላል። መሀል ከተማቸው ላይ ግን ሲመጣ ኢንቨስተሮችን ይዘን ነው የምንመጣው። ሶስት መቶ ሀምሳ ተሰብሳቢዎች እንጠብቃለን። ከዛ ውስጥ ወደ መቶ ሰባ አምስት የሚሆኑት ከሌላ ዓለም የሚመጡ ናቸው። በአማካኝ ከሚመጡ ተሰብሳቢዎች ውስጥ ወደ ሀያ አምስት ፐርሰንት ወይም ሀያ አምስት በመቶ ኢንቨስተሮች ናቸው። እነዚህ ኢንቨስተሮች የኢትዮጵያ ቴክኖሎጂ ጀማሪዎች አገልግሎታቸውን፣ ፕሮዳክታቸውን አሳይተው ኢንቨስትመንት የሚስቡበት አጋጣሚ ይሆናል። በሚቀጥለው ቀን ፒች ኢትዮጵያ የሚባል የስታርታፕ ውድድር ዝግጅትም አድርገናል። ስለዚህ ትልቅ የሆነ የኢንቨስትመንት አጋጣሚ ለኢትዮጵያ ስታርታፖች ይፈጥራል። በቴክኖሎጂ ዓለም ውስጥ እንግዲህ ወጣን የሆኑ የኢትዮጵያ ሰዎችም በዚህ መርሃ ግብር ላይ፣ በዚህ ጉባኤ ላይ ንግግር ያደርጋሉ፣ ስለ ስራቸው ያስተዋውቃሉ ተብሎ ይጠበቃል። ምን አይነት ምን አይነት ድርጅቶች ናቸው ይሄ መድረክ የሚሰጣቸው? ስራዎቻችን እነዚህ ናቸው፣ በዚህ ደረጃ ደግፉን፣ ወይንም ሀሳቦቻችንን ግዙ ለማለት የተዘጋጁት ምን አይነት ሰዎች ናቸው? ከዓለም አቀፉ ልጀምርልህን ከዓለም አቀፉ ስንመጣ የቴክኖሎጂ ኢንቨስተሮች በርካታ ከአጠቃላይ ሳቢዎች ውስጥ ወደ ሀያ አምስት በመቶዎቹ ኢንቨስተሮች ናቸው። ኢኮሜርስ ላይ እና ፊንቴክ ላይ የሚሰሩ ካምፓኒዎችን ለይተው መርጠው ኢንቨስት ለማድረግ የሚመጡ ከዛ በመቀጠል ደግሞ ትልልቅ ባንኮች አሉ። ለምሳሌ የኬንያው ኬሲቢ ባንክ አለ። ትልቁ ከባንክነትም ባለፈ የፊንቴክ ተጠቃሚዎች ናቸው። በተለይም ደግሞ ፊንቴክንና የሞባይል ስልክን ተጠቅመው ከዚህ በፊት የባንክ አገልግሎት የማያገኙ በተለይም ደግሞ ወጣትና ሴቶች ላይ ትኩረት ያደረገ እንቅስቃሴ የሚያደርጉ ናቸው። ስለዚህ እነዚህን ተናጋሪዎች እና ኩባንያዎችን ኢትዮጵያ ላይ ያሉ የፊንቴክ ካምፓኒዎች የማግኘት አጋጣሚ ያገኛቸዋል። ወደ ኢትዮጵያ ስንመጣ ከዚህ በፊት አይቤክስ የሚያውጣቸው ሪፖርት ላይ የሚጠቅሳቸው ትልቅ ተጽዕኖ ፈጣሪ የሆኑ የፊንቴክ ባለሙያዎች እና ድርጅቶች አሉ። ለምሳሌ ለመጥቀስ ያህል አፖዚት የተባለውን ካምፓኒ መጥቀስ እንችላለን። ሌሎች ካምፓኒዎችም አሉ። ለምሳሌ አሞሌን ማየት እንችላለን። ትልቅ የሆነ የኢኮሜርስ እና ሞባይል ባንኪንግ ላይ ለውጥ ያመጣ ኩባንያ ነው። ኤም ብር አለ። የኤም ብር ዋና ጸሐፊ ይናገራሉ። እንዲሁም ደግሞ የአሞሌ ዋና መስራችም ንግግር ያደርጋሉ። የባንክ ኃላፊዎች ንግግር ያደርጋሉ። በፊንቴክ ላይ እየሰሩ ያሏቸውን አገልግሎቶች ለተሰብሳቢዎቻችን ያስታውቃሉ። በተጨማሪም የዚህ ጉባኤ በኢትዮጵያ በመከናወኑ እና የመንግስትም ድጋፍ በማግኘቱ በጣም ደስ ይለናል። ክቡር ዶክተር ጌታሁን የኢኖቬሽን ሚኒስ የመንግስት ተናጋሪ ይሆናሉ። እንዲሁም ክቡር ዶክተር ይናገር የናሽናል ባንክ ገቨርነር ተናጋሪ ናቸው። ኤፍኤም የጆብ ክሪኤሽን ኮሚሽነር፣ አቶ አበበ የኢትዮጵያ ኢንቨስትመንት ኮሚሽነርን ጨምሮ በርካታ ከፊንቴክ እና ከስራ ፈጠራ ጋር ተያያዥነት ያላቸው የመንግስት ተቋማትን የሚያስተዳድሩ ተናጋሪዎችንም እናሳትፋለን። ኢትዮጵያ የወጣቶች ሀገር ናት። በርካታውን መቶኛ የሚይዙት ወጣቶች ናቸው። እንደዚህ ያለው ጉባኤ ለእነዚህ ወጣቶች ምን ተስፋ አለው? እነዚህን ወጣቶች ለማነቃቃትና ለማበረታታት የሚሆን የሀሳብ መዋጮ ይቀርብበታል ወይ? ትክክል። ትኩረት ያደረግነውም ወጣቶችና ስራ ፈጣሪ መሆን የሚችሉ ልጆች ላይ ነው። ስለዚህ ቅዳሜ ዕለት ያወጣ ነው አንድ ማስታወቂያ ያለ አፍሪካ ፊንቴክ ሳሚት አዲስ ሁለት ሺህ አስራ ዘጠኝ የሚለው ዌብሳይታችንም ላይ አለ። ምን አድርገናል? ስለዚህ አስር ነጻ የሆኑ የኤግዚቢሽን ማሳያ ጠረጴዛዎችን አዘጋጅተናል። ፕሮዳክታቸውንና አገልግሎታቸውን ለኢንቨስተሮች፣ ለባንኮች እንዲሁም ስራ ፈጣሪና ስራ ፈጣሪ የሆኑ ድርጅቶችን የሚደግፉ የተለያዩ አካላት እንዲያየዋቸው እናደርጋለን። ይሄ በራሱ ትልቅ የሆነ እይታ ይፈጥርላቸዋል፣ አንዱ ነው። ስለዚህ በዚሁ አጋጣሚ ስራ ፈጠራ ላይ ትኩረት ያደረጉ ወጣቶች እና ስታርታፖች አፕላይ እንዲያደርጉ አደራ ለማለት እፈልጋለሁ። በሁለተኛ ደረጃ ከነዛ ውስጥ ከሶስቱ እንግዲህ ኢንቨስተሮች ይሰሟቸዋል፣ የመንግስት ባለስልጣናት ይሰሟቸዋል፣ ባንኮች ይሰሟቸዋል። ስለዚህ ድጋፍ የማግኘት አጋጣሚያቸው ሰፊ ይሆናል። ከእነሱ ውስጥ ደግሞ አንዱ አሸናፊ የሆነው በሲሊከን ቫሊ ቤዚ ያደረገውና ስታርታፕ ወርልድ ካፕ የተባለው ድርጅት ሙሉ ወጪያቸውንና ጉዟቸውን ሸፍኖ ወደ ሲሊከን ቫሊ እንዲወስዳቸውም ዝግጅት አድርጓል። የአፍሪቃ የፋይናንስ ቴክኖሎጂ ጉባኤ በኢትዮጵያ አቆጣጠር ህዳር 11 2012 በአውሮፓውያን አቆጣጠር ኖቬምበር 21 2019 በሸራተን አዲስ ይደረጋል ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ መስሪያ ቤት ከስትራቴጂክ አጋሮች መካከል አንዱ መሆኑንም ከጉባኤው ማስገንዘቢያ ገጽ ላይ አንብበናል። አቶ ዘካሪያስ አምሳሉን በአድማጮቻችን ስም እናመሰግናለን።